የአየር ንብረት ለውጥ ለወባ መተላለፍ ዋነኛ አድራሽ እየሆነ ነው። ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎች አመልክተዋል። በዩናይትድ ስቴትስ ሜን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደሚጠቁመው፣ በዚህ መሰረት ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ ይችላል። ላለፉት ሀያ አምስት ዓመታት በተካሄዱ ተከታታይ ጥናቶች መሰረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ መቶ ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል። በኢትዮጵያ ተፈጥሮ ያኖረቻቸው የመከላከያ ወሰኖች እየተደፈሩና እየተሸረሸሩ ናቸው። የሜን ዩኒቨርሲቲው የአየር ንብረት ለውጥ ጥናት ኢንስቲትዩት እና የመሬትና የአየር ንብረት ሳይንሶች ትምህርት ቤት ባልደረባ ብራድፊልድ ሊዮን ከባልደረባ የሳሌም ሶሎሞን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ወባምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሽየስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ኢትዮጵያና ኢትዮጵያ በምትገኝበት አውራጃ ውስጥ ያሉ አካባቢዎች ሙቀት በየአስር ዓመታት በዜሮ ነጥብ ሁለት ዲግሪ ሴልሽየስ እየጋለ መሆኑን አጥኚዎቹ አመልክተዋል። slowly happening is the conditions, at least in terms of temperature, that are suitable for malaria are slowly creeping up into higher elevations of በዝግመት እየተፈጠረ ባለው ሁኔታ ለወባ ተጋላጭ ሆኑት አካባቢዎች በዚህ አጋጣሚ ኢትዮጵያ ውስጥ ቀስ በቀስ ከፍ ወዳሉ አካባቢዎች እየተንፏቀቁ ናቸው። ይሁን እንጂ በመላ የሀሩሩ አውራጃ ደጋማ አካባቢዎችም ተመሳሳይ ሁኔታ ይፈጠራል። በዚህም ምክንያት ኢትዮጵያ ውስጥ ብቻ ቀድሞ ከወባ ተጠብቀው የነበሩ ስድስት ሚሊየን ሰው የሚኖርባቸው ደጋማ የነበሩ አካባቢዎች ዛሬ ለሕዋሱ መራቢያና መኖሪያነት ለበሽታው መንሰራፊያነት የተመቹ መሆናቸውን የነ ዶክተር ብራድፊልድ ጥናት ያሳያል። ሆኖም እስካሁን ያለው የሚቴዎሮሎጂ ወይም የአየር ጠባይ ጥናት ሁኔታ አመላካች እንጂ በደጋማዎቹ አካባቢዎች በወባ ተይዞ የተገኘ ሰው ስለመኖሩ እርግጠኛ ለመሆናቸውን የጠቆሙት ብራድፊልድ ሁኔታው ግን ከመፈጠር የራቀ እንዳልሆነ ተናግረዋል። ይህንን ስጋት መጠቆም አደጋውን ቀድሞ ለማየት ለመከላከልና ለመቆጣጠር እንደሚያግዝ ተመራማሪዎቹ አመልክተው ወባን ጨርሶ ከምድር ለማጥፋት የተጠናከሩ ጥረቶች ይቀጥላሉ የሚል ተስፋ ብቸኛው መድህን መሆኑን አስገንዝበዋል። በየቀኑ ሦስት ሺህ ታዳጊ ወጣቶች ይሞታሉ። በየአስር ደቂቃው ሀያ ወይም ሀያ አንድ ታዳጊ ወጣቶች እንደ ቅጠል ይረግፋሉ። የዓለም የጤና ድርጅት እንደሚለው በዓለም ዙሪያ በየዓመቱ ከአንድ ሚሊዮን በላይ ዕድሜያቸው ከአስር እስከ አሥራ ዘጠኝ የሆነ ወጣቶች የሚሞቱት መከላከል ወይም ማቆም በሚቻሉ ምክንያቶች ነው ጦርነቶችና በወልፈጅ የሆኑ የተፈጥሮ አደጋዎችን ሳይጨምር። 0 በቀን ሦስት ሺህ ታዳጊ ወጣቶች ማለት እኮ ዐሥር ጃምቦ ጀቶች ሙሉ ተሳፋሪ ማለት ነው በእያንዳንዷ ነጠላ ቀን የዓለም የጤና ድርጅት የእናቶች የአራስ ሕፃናት የሕፃናትና የታዳጊ ወጣቶች ጤና መርሃ ግብር ዳይሬክተር ናቸው ይህንን የሚሉት ከሞቱ መጠን ከሁለት ሦስተኛው በላይ የሚደርሰው ታዲያ ከሰሃራ በስተ ደቡብ ባለችው መከረኛዪቱ አፍሪቃና ደቡብ ምስራቅ እስያ ነው በየቀኑ ከሁለት ሺህ በላይ ዕድሜያቸው ከአሥር እስከ አሥራ ዘጠኝ የሚደርስ ታዳጊ ወጣቶች የሚረግፉባቸው ከአደጋዎቹ ሁሉ ዝርዝር አናት ላይ ተጽፎ የሚገኘው የመንገድ ላይ እንቅስቃሴ አደጋ ነው። ብዙ ታዳጊዎች በእግራቸው ሲሄዱ ወይም ሲጫወቱ ሲሯሯጡ፣ ወይም ብስክሌት ሲያሽከረክሩ ይገጫሉ። ዕድሜያቸው ከአስራ አምስት ዓመት በታች ከሆኑ ወንድ ታዳጊዎችና በአጠቃላይ ልጃገረዶችና ሕፃናት ይልቅ ዕድሜያቸው ከአስራ አምስት ዓመት እስከ አስራ ዘጠኝ ዓመት የሆነ ወንድ ወጣት ታዳጊዎች ለትራፊክ አደጋና ሞት ይበልጥ የተጋለጡ ናቸው። ለጉዳትም ተጋላጭ በሆኑ ሀገሮች ውስጥ ወጣት ልጃገረዶች ብዙ ጊዜ ከሚሞቱባቸው ምክንያቶች አንዱ ሲወልዱ ነው። አካላቸው ለግብረ ሥጋና ለእርግዝና ገና አልደረሰምና ዕድሜያቸው ከአስር እስከ አስራ አራት ዓመት የሆነ አዳጊ ልጃገረዶች በሳምባ ምች ወይም ኒውሞኒያ ምክንያት የመሞት ዕድላቸው በጣም የሰፋ ነው። ምክንያቱም በአፍሪካና በደቡብ ምሥራቅ እስያ ውስጥ ለበረታ የማዕድ ቤት ሥራና ጢስ አብዝተው ይጋለጣሉና ይህም ለጋ የመተንፈሻ አካሎቻቸውን በቀላሉና በብርቱ ይጎዳል። ያለ ዕድሜያቸው ለአልኮልና ለተለያዩ እጾችና ቅመማቅመም አቅመም ወይም መድኃኒቶች የሚጋለጡ እንዲሁም የአእምሮ ጤና መታወክ ያጋጠማቸው ወጣቶች በሚባሉት አገሮች ውስጥ ፈጣንና ብቃት ያለው የሕክምና ድጋፍ አገልግሎት ስለማያገኙም ዕድሜያቸው እንዲያጥር ለሚያደርጉ ሁኔታ ይጋለጣሉ። መንግስታትና እንዲሁም የጤና ጥበቃ መስሪያ ቤቶች ተቋማት የታዳጊዎችን ጤና የሚያሻሽሉ መርሃግብሮችን እንዲዘረጉ እቅዶችን እንዲነድፉና እንዲያወጡ የዓለሙ የጤና ድርጅት አንቶኒ ካስቴሎ አበርትተው ይወተውታሉ። መንግስታት በወጣቶቻቸው ላይ ብዙ ጊዜና ጥሪት ማፍሰስ አለባቸው። የአንድ አገር እጅግ ውዱ አንጡራ ሀብት ምንድን ነው? ወጣቶቿ ናቸው። እነርሱ ማለት መጪው ጊዜ ማለት ናቸው። የጠነከሩ የመንገድ ላይ እንቅስቃሴ ህግጋትን ማውጣትና ማስፈጸም፣ የፍጥነት ልክ መደንገግ፣ በመኪና በጉዞ ወቅት የወንበር ቀበቶ ማሰርን አስገዳጅ ማድረግ የመሳሰሉ ድንጋጌዎች ብዙ ህይወቶችን ያ ፋሉ ወጣቶች ጤናማ አኗኗር እንዲኖሯቸው የሚያበረታቱ መርሃ ግብሮችን የጤናና ከጤና ጋር ተያያዥነት ያላቸው ተቋማት እንዲያወጡና፣ እንዲያሰራጩ፣ እንዲያስተዋውቁ፣ እንዲያሰርጹ ለዚህም ተከታታይና የሰፉ ስራዎችን እንዲያከናውኑ ይመክራሉ። የስኳር ህመም የልብ መታወክ፣ የድም ግፊት መዘዞች፣ የሳምባ ካንሰር ሥረ መሠረቶች ያረፉት በእነዚያ የለጋ ወጣትነት ዕድሜ ዓመታት ውስጥ ነው። ወጣቶች አመጋገባቸውን የአመጋገባቸውን ሥርዓት የአካል ብቃት እንቅስቃሴ መደንገግና አጥብቀው መያዝ እንዳለባቸው፣ ማጤስ ማለት ምን ማለት እንደሆነ አደንዛዥ እጽዎች ቅመማ ቅመም በመድኃኒቶች መማገጥ ምን ማለት እንደሆነ ቀድመውና ነቅተው ሊያውቁ የአናኗራቸውንም መሠረት ጤናማ እንዲያደርጉ ማገዝ አብሮ መስራት ያስፈልጋል። የለጋ ወጣቶችን የአካል፣ የአእምሮና ጾታዊ ጤና መንከባከብና ማሻሻል የሚኖረው ምጣኔ ሀብታዊ ትርፍ ምን ያህል የገዘፈ እንደሆነ ባለፈው አፕሪል የወጣው ላንሴት መጽሔት ጽፏል። እንዲያው ለመጥቀስ ያህል በአንድ ሰው ወይም ወጣት ላይ በዓመት መቶ የኢትዮጵያ ብር ማውጣት ለማህበረሰቡ የሚያ ያስገኘው ቋሚ ትርፍ ከአስር እጥፍ በላይ እንደሆነ ጥናቶች አረጋግጠዋል። ጤና ይስጥልኝ።